የዲደብሊው ዜና እንደምናመሻችሁ በመጀመሪያም ዋና ዋና ዜናዎቹ የህወሓት ኃይሎች ከአማራና ከአፋር ክልል ተሸንፎ ቢወጡም ቡድኑ በተለያዩ አካባቢዎች ውጊያ መቀጠሉ ተገለጸ። ዶይቼ ቬለ ያነጋገራቸው የኢትዮጵያ መከላከያ ሰራዊት ከፍተኛ ባለስልጣን ቡድኑ ከውጭ ኃይሎች ጋር በቀጥታ ግንኙነት የሚፈጥርባቸው መንገዶች የሉትም ብለዋል። ከታሳስወር መጨረሻ ቀናት ወዲህ እስካሁን ባለው ጊዜ ትግራይ ውስጥ በአየር ጥቃት ቢያንስ አንድ መቶ ስምንት ንጹሐን ሰዎች ተገለዋል ሲል የተባበሩ መንግስታት ድርጅት አመለከተ። የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ የሆኑት ጄኔራል ባጫ ደበሌ በበኩላቸው ንጹሐንን ኢላማ ያደረገ የአየር ጥቃት የለም ሲሉ ክሱን ውድቅ አድርገዋል። የኢትዮጵያ መንግስት የዓለም የጤና ድርጅት ዋና ዳይሬክተር ወደ ትግራይ ማናቸውም ሰብአዊ እርዳታ እንዳይገባ መንግስት እንቅፋት ፈጥሯል ሲሉ ያቀረቡትን ትችት የሚያወግዝ ደብዳቤ ለድርጅቱ ላከ። ዳይሬክተሩ ጎጂ የተሳሳተ መረጃ እንደሚያሰራጩና የዓለም የጤና ድርጅትን ዝና፣ ገለልተኝነትና ተአማኒነትን ጥያቄ ላይ ጥለዋል ሲልም ተችቷል። ዜናው በዝርዝር የህወሀት ኃይሎች ከአማራና ከአፋር ክልል ተሸንፈው ቢወጡም ቡድኑ በተለያዩ አካባቢዎች ውጊያ መቀጠሉን የኢትዮጵያ መከላከያ ሰራዊት ከፍተኛ ባለስልጣን ገለጹ። ሰሜን ሸዋ ድረስ ዘልቆ የተለያዩ ጥፋቶች እንዳደረሰ የሚገለጸው የህወሀት ኃይል ከሳምንታት በፊት ከአማራና ከአፋር ክልሎች መውጣቱ ቢገለጽም በአባአላ በአበርገሌ እንዲሁም በማይጸብሪ በኩል ውጊያ ለመቆሙ እየተነገረ ነው። የኢትዮጵያ መከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ የሆኑት ጄኔራል ባጫ ደበሌ በተለይ ለዶችቨለ እንደገለጹት በተጠቀሱት ስፍራዎች ትናንሽ ያሉት ውጊያ አልቆመም። ህወሓት ከአማራ ክልል ወይም ከአፋር ክልል ጠቅሎ ወጣ እንጂ ውጊያ አቆመ የሚባል ነገር የለም። የተለያዩ የጠቀስካቸው ቦታዎች ላይ በትናንሽ ግጭቶች የሚቆጠሩ እንጂ ትላልቅ ግጭቶች አይደለም ያሉት። ነገር ግን ይሄ ማለት አሁንም በተለያዩ ቦታዎች ውጊያ አይከፍትም ማለት አይደለም። ምክንያቱም ውጊያ የሚከፍትበት መሰረታዊ ነገሮች አሉ። አንዱ አልጠፋም ነው፣ መጥፋት አለበት። የሀይል የገቡበት ተገብቶ ወንጀለኞች መያዝ አለባቸው፣ አለዚያ መጥፋት አለባቸው። እንዲያም ሆኖ ቡድኑ ከውጭ ኃይሎች ጋር በቀጥታ ግንኙነት የሚፈጥርባቸው መንገዶች እንደሌሉትም አመልክተዋል። ህወሀት ከአማራና ከአፋር ክልሎች የወጣሁት ለስልት እንጂ በጦርነት ተሸንፌ አይደለም የሚለውን ሐሰት ሲሉ ማጣጣላቸውንም ከአዲስ አበባ ስዩም ጌቱ በላከው ዜና ጠቅሷል። አድማጮች፣ ሙሉ ዘገባው በዜና መጽሔት ይቀርባል። ከታኅሣሥ ወር መጨረሻ ቀናት ወዲህ እስካሁን ባለው ጊዜ ትግራይ ውስጥ በአየር ጥቃት ቢያንስ 108 ንጹሐን ሰዎች ተገድለዋል ሲል የተባበሩት መንግስታት ድርጅት አመለከተ። በአየር ጥቃት ሌሎች 75 ሰዎችን መጎዳታቸውን ገልጿል። የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ኦቻ ባወጣው ዘገባ ሰብአዊ ቀውስ በአካባቢው አንዣቧል ሲልም አሳስቧል። ወታደራዊ ያልሆኑ ቦታዎች የጥቃት ኢላማ ሆነዋል ያለው ድርጅቱ አክሎም የኢትዮጵያ ባለስልጣናት የሲቪሎችን ደህንነት እንዲያረጋግጡም ተማጽኗል። የድርጅቱ የሰብአዊ ጉዳይ ዘርፍ ቃል አቀባይ ሊዝ ሮትስል የተጎዱ ሲቪሎችና ንብረቶችን የሚያመላክቱ ዘግናኝ ዘገባዎች እንደደረሳቸውና በዚህም ስጋት እንደገባቸው ዛሬ ጄኔቫ ላይ ለዘጋቢዎች ተናግረዋል። ደደቢት ላይ የሀገር ውስጥ ተፈናቃዮች የተጠለሉበት ስፍራም የአየር ጥቃት ኢላማ እንደነበር ባለፈው ሳምንትም በርካታ የአየር ጥቃት መድረሱን የሚያመላክት መረጃ እንደደረሳቸው መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። ዶችቨለ ከአየር ጥቃት ጋር ተያይዞ የሚቀርበውን ወቀሳ በማንሳት ጥያቄ ያቀረበላቸው የኢትዮጵያ መከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ የሆኑት ጄኔራል ባጫ ደበሌ ሲቪሎችን ኢላማ ያደረገ ጥቃት አልተደረገም ሲሉ ክሱን አጣጥለዋል። የትግራይ ሕዝብ ከማንም በላይ ለኔ ወንድሜ ነው፣ ሕዝባችን ነው። ከማንም በላይ የምንሳሳለት እኛ ነን። አየር ኃይል ይሁን እግረኛ ይሁን መድፈኛ ይሁን የድሮን ቲም የሆኑ ሁሉም ሩምሶፍ ኢንጌጅመንት አላቸው። ንጹሐን ዜጎችን በአየር የሚደበድብ ደለም አልተደረገ ነው። ይህ በእንዲህ እንዳለም የዓለም የምግብ ድርጅት የሚያከፋፍለው የእርዳታ ክምችት እያለቀበት መሆኑን አመልክቷል። የድርጅቱ ቃል አቀባይ ቶማስ ፔሪ ለጋዜጠኞች እንደተናገሩት በትግራይ አጎራባች አካባቢዎች ውጊያ በመጠናከሩ ነዳጅና ምግብ ማሳለፊያው መስመር ተዘግቷል። የኢትዮጵያ መንግስት የዓለም የጤና ድርጅት ዋና ዳይሬክተር የሰነዘሩትን ትችት በማውገዝ ደብዳቤ ለድርጅቱ ላከ። ከአራት ዓመታት በፊት ዶክተር ቴድሮስ አድሃኖምን ለዓለም የጤና ድርጅት ዳይሬክተርነት ኢትዮጵያ እንደጠቆመች ያስታወሰው የአሶሲየትድ ፕሬስ ዘገባ የሚጠበቅባቸውን ሙያዊ ታማኝነት አልተወጡም ሲል የውጭ ጉዳይ ሚኒስቴር በላከው ደብዳቤ መክሰሱን ጠቅሷል። አክሎም ደብዳቤው ዋና ዳይሬክተሩ ጎጂ የተሳሳተ መረጃ እንደሚያሰራጩና የዓለም የጤና ድርጅትን ዝና ገለልተኝነትና ተአማኒነትን ጥያቄ ላይ ጥለዋል ማለቱንም ዘገባው አመልክቷል። የዓለም የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ ረቡዕ ዕለት በሰጡት ጋዜጣዊ መግለጫ ድርጅቱ ወደ ትግራይ ክልል ከሐምሌ ወር ወዲህ ምንም አይነት አቅርቦት ማስገባት እንዳልቻለ በመግለጽ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። ከፍተኛ የመድኃኒት አቅርቦት እጥረት መኖሩን የሚያመላክት መረጃ ከትግራይ እንደደረሳቸው የገለጹት ዶክተር ቴዎድሮስ በትግራይ እንደሚታየው ያለ ነገር በሌላ ቦታ እንዳልታየ በመግለጽ የተለያዩ እርዳታዎች እንዳይገቡ በመንግስት ተጥሏል ያሉት እገዳ እንዲነሳም አሳስበዋል። የኢትዮጵያ መንግስት በበኩሉ የዓለም የጤና ድርጅት ዳይሬክተሩ ያሉበትን ዓለም አቀፍ ቢሮ ስልጣን የራሳቸውን የፖለቲካ አጀንዳ ለማራመጃነት አውሎታል ሲል ከሷል። በድርጅቱ ዳይሬክተር ላይ ከኢትዮጵያ የቀረበውን ክስ አስመልክቶ የዓለም የጤና ድርጅት እስካሁን የሰጠው ምላሽ የለም። ባለፈው መስከረም ወር ፈረንሳይ፣ ጀርመንና ሌሎች የአውሮፓ ሀገራት ቴዎድሮስ ለሁለተኛ ጊዜ የዓለም የጤና ድርጅት ዳይሬክተር እንዲሆኑ ድጋፋቸውን ሰጥተዋል። በድርጅቱ ታሪክ የገዛ ሀገራቸውን ድጋፍ ያላገኙ የመጀመሪያው እጩ ቴዎድሮስ አድሃኖም መሆናቸውን ዘገባው አክሎ አመልክቷል። የቀጣይ አምስት ዓመት ስልጣናቸው የሚጸድቀው በመጪው ግንቦት ወር ይሆናል። አድማጮች፣ የምትከታተሉት የዶችቨለ ዲደብሊውን ዜና ነው። የመጠቀሚያ ጊዜያቸው ሊያበቃ የተቃረበ ከ100 ሚሊዮን የሚበልጡ የኮቪድ-19 ክትባቶችን ድሃ ሀገራት አንፈልግም ማለታቸውን የተባበሩ መንግስታት የሕጻናት መርጃ ድርጅት ዩኒሴፍ አመለከተ። ጊዜያቸው ሊያበቃ መሆኑ የተነገረው ክትባቶች ባለፈው ታህሳስ ወር ብቻ በዓለም አቀፉ የክትባት መርሃ ግብር ኮቫክስ አማካኝነት የቀረቡ እንደነበሩ የዩኒሴፍ የአቅርቦት ዘርፍ ዳይሬክተር ለአውሮፓ ፓርላማ ገልጸዋል። የመጠቀሚያ ጊዜያቸው ሊያበቃ የተቃረበው አንድም ተቀባዮቹ ሀገራት ክትባቱን የሚያቆዩበት አመቺ ሁኔታ ካለመኖሩ ጋር እንደሚገናኝም ነው ያመለከቱት። ለሁሉም እንዲዳረስ የቆዩ ክትባቶች ምክንያት እንዳይሆኑ በቅርቡ የተዘጋጁትን የመላክ ዝግጅቶች መኖራቸውም ተገልጿል። ዘገባው እንደሚለው በአብዛኞቹ ሀገራት ክትባቶቹ በእርዳታ ቢቀርቡም ያለመከተብ አዝማሚያ በመኖሩ በወቅቱ ስራ ላይ እንዳይውሉ ሌላው ምክንያት ነው የዩኒሴፍ መረጃ እንደሚያመለክተው 681 ሚሊየን ክትባት በአሁኑ ጊዜ በዘጠና ድሃ ሀገራት ተከማችቶ ይገኛል በብዙዎቹ ሀገራት ለምሳሌ እንደ ዴሞክራቲክ ኮንጎ ና ናይጀሪያ ባሉት አብዛኛው ክትባት ስራ ላይ ያሉ አለም የአለም የጤና ድርጅት እንደሚለው በያዝነው ጥር ወር በበለጸጉ ሀገራት 67 በመቶ የሚሆነው ህዝብ ክትባት ያገኘ ሲሆን በደሃ ሀገራት ግን ገና ስምንት በመቶ ብቻ ነው የተከተበው። ሰሜን ኮሪያ በዛሬው ዕለት በድጋሚ የሚሳይል ሙከራ ማድረጓን የደቡብ ኮሪያ የጦር ኃይል አስታወቀ። ዛሬ ፒዮንግያንግ የተኮሰቻቸው ሁለት የአጭር ርቀት ቦለስቲክ ሚሳይሎች ሲሆኑ በአስር ቀናት ውስጥ ለሶስተኛ ጊዜ መሆኑን የጀርመን የዜና ወኪል ዲፒኤ ዘግቧል። የሚሳኤል ሙከራው የተካሄደው ዩናይትድ ስቴትስ ሰሜን ኮሪያ ላይ ማዕቀብ መጣሏን ተከትሎ የሀገሪቱ የውጭ ጉዳይ ሚኒስቴር ድርጊቱን ትንኮሳ ሲል ከተቃወመ በኋላ መሆኑ ተገልጿል። የደቡብ ኮሪያ ብሔራዊ የደህንነት ምክር ቤት ሰሜን ኮሪያ በሚሳኤል ሙከራ መቀጠሏ በጥልቅ እንዳሳሰበው አመልክቷል። የዩናይትድ ስቴትስ የኢንዶ ፓስፊክ እዝ በበኩሉ ፒዮንጊያንግ በህገ ወጥ የጦር መሳሪያ መርሃ ግብሯ አካባቢውን ለማናጋት እየሞከረች ነው ሲል ከሷል። በዛሬው ዕለት በሬክተር መለኪያ ስድስት ነጥብ ስድስት እንደሚደርስ የተገለጸ የመሬት መንቀጥቀጥ በኢንዶኔዥያ ጃቫ ደሴት መከሰቱን የአሜሪካ የከርሰ ምድር ጥናት አመለከተ። እንደ ጥናቱ ተቋሙ መረጃም በደሴቷ ደቡብ ምዕራብ የደረሰው ነውጥ እስከ ዋና ከተማ ጃካርታ ድረስ የተሰማ ሲሆን ከመሬት ጥልቀት 37 ኪሎ ሜትር ድረስ የወረደ ነው ተብሏል። ድንገተኛው የመሬት መንቀጥቀጥ ባስከተለው ንዝረት የተደናገጡ የጃካርታ ከተማ ነዋሪዎች ህንፃዎችን ለቆ መውጣታቸውም ተመልክቷል። የመሬት ነውጡ ህንፃዎችና ቤቶች ላይ ጉዳት ማስከተሉ ቢነገርም እስካሁን በሰው ላይ የደረሰ ጉዳት ስለመኖሩ የተሰማ ነገር የለም። የመሬት መንቀጥቀጡን ተከትሎም ሌሎች አምስት ድህረ ነውጥ ንዝረቶች መከተላቸው ተነግሯል። ሱናሚ ሊነሳ ይችላል የሚል ስጋትና ማስጠንቀቂያ ግን አለመሰማቱን ሮይተርስ ከጃካርታ በላከው ዜና አመልክቷል። ይህ ዶቼ ቨለ ነው። ከዶችቨለ የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የህወሀት ኃይሎች ከአማራና ከአፋር ክልል ተሸንፈው ቢወጡም ቡድኑ በተለያዩ አካባቢዎች ውጊያ መቀጠሉ ተገለጸ። ዶችቨለ ያነጋገራቸው የመከላከያ ሰራዊት ከፍተኛ ባለስልጣን ቡድኑ ከውጭ ኃይሎች ጋር በቀጥታ ግንኙነት የሚፈጥርባቸው መንገዶች የሉትም ብለዋል። ከታህሳስ ወር መጨረሻ ቀናት ወዲህ እስካሁን ባለው ጊዜ ትግራይ ውስጥ በአየር ጥቃት ቢያንስ 108 ንጹሐን ሰዎች ተገድለዋል ሲል የተባበሩት መንግስታት ድርጅት አመለከተ። የኢትዮጵያ መከላከያ ሰራዊት ግንባታ ስራዎችና አስተባባሪ የሆኑት ጀነራል ባጫ ደበሌ በበኩላቸው ንጹሐንን ኢላማ ያደረገ የአየር ጥቃት የለም ሲሉ ክሱን ውድቅ አድርገዋል። ዜናው በዚሁ አበቃ።